አውሮፓና ጀርመን የሩሲያና አውሮፓ ግንኙነት በተለይ በቤላሩስ ከተከሰተው የፖለቲካ ቀውስና የሩሲያዊው ተቃዋሚ አሌክሲ ናቫልኒ መመረዝ በኋላ ከፍተኛ ችግር ውስጥ ገብቷል። አውሮፓ ሞስኮን፣ ቤላሩሳውያንን ምርጫ አጭበርብረዋል፣ የሰብአዊ መብት ጥሰዋል የሚሏቸውን ፕሬዚዳንት አሌክሲ ሉካሸንኮን በመደገፍና የፕሬዚዳንት ፑቲንን መንግሥት በመተቸት የሚታወቀውን አሌክሲ ናቫልኒን በመመረዝ ይከሳል። ሩሲያ ግን የቀረበባትን ክስ አትቀበልም። እንደውም በቤላሩስ ለተከሰተው ቀውስ የአውሮፓና ሌሎች ምዕራባውያን ጣልቃ ገብነት አስተዋጽኦ እያደረገ ነው በማለት ታመራለች። የናቫልኒ መመረዝ ጉዳይም መረጃ የማይቀርብበት ሞስኮን የማጠልሸት ተግባር ነው ስትል ትከራከራለች። እያደገና እየሰፋ የሄደው የቤላሩሳውያን ጸረ ሉካሸንኮ ተቃውሞና የናቫልኒ የሕክምና ውጤት ይህን የሁለቱን ወገኖች ውዝግብና ለመግባባት እያሰፋውና እያከረረው የሚሄድ እንጂ የሚያላለው ብሎም የሚያለዝበው አልሆነም። ዘጠኝ ሚሊዮን ህዝብ እንዳላት የሚነገርላት ቤላሩስ የቀድሞዋ ሶቪየት ኅብረት አካል የነበረች አሁንም ለሩሲያ ቅርብ የሆነች አገር ናት። የ65 ዓመቱ ሉካሸንኮ አገሪቱ ከሶቪየት ሕብረት ነፃ ከሆነችበት ጊዜ ጀምሮ ላለፉት 26 ዓመታት በስልጣን ላይ የቆዩ ሲሆን ባለፈው የነሐሴ ወር መጀመሪያ ላይ በተደረገው ፕሬዝዳንታዊ ምርጫም 80 ከመቶ ድምፅ በማግኘት ያሸነፉ መሆናቸውን በመግለጽ ራሳቸውን ለሌላ ስድስተኛ ዙር የስልጣን ዘመን አዘጋጅተዋል። አብዛኛዎቹ ቤላሩሳውያን ግን ምርጫው ካልተጭበረበረ በስተቀር ሊያሸንፉ አይችሉም በማለት ፕሬዚዳንት ሉካሽንኮን ለተከታታይ ሳምንታት አደባባይ በመውጣት እየሞገቷቸውና በግልጽ ቋንቋም በቃወት እያሏቸው ነው። የምንፈልገው ለውጥ አዲስ ፕሬዚዳንትና አዲስ መንግስት ነው ሲሉም እየተናገሩ ነው። በእስር ላይ ያሉትን ፖለቲከኛ ባለቤታቸውን ተክተው የፕሬዝዳንቱ ተፎካካሪ የነበሩት ወይዘሮ ስፌትላና ቴክኖቫስካያ ለደህንነታቸው ሲሉ ወደ ጎረቤት ሉቱኒያ አቅንተው ፕሬዚዳንት ሉካሸንኮ አሸናፊ የሆኑበት የተባለው ምርጫ ተሰርዞ በስድስት ወራት ውስጥ ሌላ ምርጫ እንዲደረግ ጥሪ እያቀረቡ ነው። የሉካሸንኮን ማሸነፍ ከሞስኮና ፕሬዝዳንት ፑቲን በስተቀር የተቀበለው የለም። የአውሮፓ ሕብረት ምርጫውን ፍትሐዊም ነጻም ያልነበረ በማለት ለዳግም ምርጫ ጥሪ ያቀረበ ሲሆን በሰላማዊ ተቃዋሚዎች ላይ የሰብአዊ መብት ጥሰት በሚፈጽሙም ማዕቀብ እንደሚጣል የካውንስሉ ፕሬዚዳንት ሚስተር ሚሼል አስታውቀዋል። መልእክታችን ግልጽ ነው። ጥቃት የሚያደርሱና የሚፈጽሙ ሊጠየቁ ይገባል። ያለመጠየቅንና ከህግ በላይ የመሆንን ልምድ ለማስቀረት ማዕቀብ ለመጣል እንገደዳለን ሲሉ አስጠንቅቀዋል። ፕሬዚዳንት ሉካሸንኮ ግን ማሳሰቢያ ጥሪውን ሁሉ ችላ ብለው እስከ ትናንት እሑድ ድረስ በየሳምንቱ የቤላሩስ ከተሞችን የሚያጥለቀልቁትን ቤላሩሳውያን በኃይል ጸጥ ረጭ ለማድረግ እየሞከሩ ነው። የምዕራባውያንን የድርድርና የዳግም ምርጫ ጥያቄም ውድቅ አድርገውታል። በትናንትና ዕለትም ወደ ሩሲያ ሱቺ ከተማ ዘልቀው ከሩሲያው ፕሬዚዳንት ሚስተር ፑቲን ጋር ባደረጉት ውይይት እስከዛሬ ችላ ብለውት የነበረውን የሩሲያን የንጣመር ጥያቄ ሳይቀበሉ እንዳልቀሩና በምትኩም የሩሲያን ድጋፍ አስተማማኝ አድርገው እንደተመለሱ እየተነገረ ነው። ይህ ድርጊት በበኩሉ በሉካሸንኮ ላይ እየተካሄደ ያለውን ተቃውሞ እንደሚያጠናክረው የሚጠበቅ ሲሆን በአውሮፓ ህብረትና በሩሲያ መካከል ያለው ልዩነትም የሚያሰፋውና የሚያካርረውም ነው የሚሆነው። ፕሬዝደንት ፑቲን በምንም አይነት ቢሆን የቅርብ ጎረቤት በሆነችው ቤላሩስ ይህን በመሰለ ህዝባዊ ዓመፅ መንግስት ሲወርድ ማየት እንደማይፈልጉ ግልጽ ነው። ከሁሉም በላይ ግን የቀድሞ የሶቪየት ግዛት አካል የነበሩትን የሩሲያን ጎረቤት ሀገሮች በኔቶ ውስጥ በማስገባት ይሁን በሌላ ዘዴ ቀስ በቀስ በምዕራባውያን ጥላ ስር መውደቃቸውን ሩሲያውያን አይፈልጉትም። ከዚህም በቀር ፕሬዚዳንት ሉካሸንኮ ምንም እንኳ አሳሰባቸውና ዝንባሌያቸው ወደ ቀድሞዎቹ የሶቪየት መሪዎች የሚቀርብ ነው ቢባልም በአገራቸው ሰላም በማስፈንና መረጋጋትን በመፍጠር የሚደግፏቸው በርካታ ዜጎች እንዳሉ ነው የሚነገረው። እየተካሄደ ያለው ህዝባዊ ተቃውሞና የምዕራባውያን ድጋፍ አገራቸውን ሌላዋ ዩክሬን እንዳያደርጋት በመስጋትም ፕሬዚዳንት ሉካሸንኮን የአንድነት ጠባቂና የሰላም አስከባሪ አድርገው የሚቆጥሩ አሉ። የአውሮፓ ህብረት አባል መንግስታት በበኩላቸው ምንም እንኳ የቤላሩስ ምርጫ ነፃና ፍታዊ እንዳልነበር ቢስማሙም በሚወሰዱ እርምጃዎች ግን ልዩነቶች እንዳሏቸው ነው የሚነገረው። እስቶኒያና ላቲቪያ የመሳሰሉ የቦልቲክ አገሮችና ፖላንድ ህብረቱ በፕሬዝዳንት ሉካሸንኮ አስተዳደር ላይ ጥብቅ እርምጃ በመውሰድ ለዴሞክራሲ ከቆሙት ኃይሎች ጋር በግልጽ መቆም ይገባዋል ቢሉም፣ ሌሎች ግን የህብረቱ ድጋፍ በሌላው ወገን የሩሲያን ጣልቃ ገብነት የሚጋብዝ እንዳይሆን ጥንቃቄ መደረግ አለበት ባይ ናቸው። ያም ሆኖ ግን ህብረቱ ፕሬዝዳንት ሉካሸንኮን ጨምሮ በሌሎች ባለሥልጣኖች ላይ ማዕቀብ ለመጣል ዝግጅት እያደረገ እንደሆነ የሚታወቅ ሲሆን በዚህም ሩሲያ በአንጻሩ በምትወስደው እርምጃ የሁለቱ ወገኖች ዲፕሎማሲያዊ ውዝግብ የሚቀጥልና የሚያድግም ሊሆን ይችላል ነው የሚባለው። ሌላው ሩሲያና ህብረቱ የገቡበት የዲፕሎማሲ ውዝግብ የሩሲያ ተቃዋሚ ፖለቲከኛ የሆነው ሚስተር አሌክሲ ናቫልኒ መመረዝ ጉዳይ ነው። ናቫልኒ ባለፈው ወር በሩሲያ የሳይቤሪያ ግዛት ኖቪቾክ በተሰኘ የነርቭ ጋዝ ተመረዘ ተብሎ ወደ ጀርመን በርሊን ለሕክምና መወሰዱ የሚታወስ ሲሆን የጀርመን ሐኪሞች የምርመራ ውጤት ሚስተር ናቫልኒን መመረዙን አረጋግጠዋል በማለት ሩሲያ በአስቸኳይ ማብራሪያ እንድትሰጥ ወይዘሮ ሜርክል አስታውቀው ነበር። ኖቪቾክ የተሰኘው የነርቭ ጋዝ የተመረተውና የሚገኘውም በሩሲያ ብቻ እንደሆነ የሚታመን ሲሆን ከዚህ ቀደምም የሩሲያ ተቃዋሚዎች በዚሁ የነርቭ ጋዝ በሌላ ሀገር ጭምር ተመርዘው የነበር መሆኑን በማስታወስ ጭምር ነው ለሚስተር አሌክሲ ናቫልኒ መመረዝ ብቸኛ ተጠያቂዋ ሩሲያ ናት የሚባለው። ይሁን እንጂ የፕሬዚዳንት ፑቲን አስተዳደር ወንጀላውን በሞስኮ ላይ የተከፈተ ፕሮፓጋንዳ ነው በማለት ስለ ናቫልኒ መመረዝ የሚያውቀ ነገር እንደሌለ ነው የሚገልጸው። ጀርመን ግን የሕክምና ውጤቱ በፈረንሳይና ስዊድን ላቦራቶሪዎች ሁሉ የተረጋገጠ በመሆኑ ሩሲያ ሳይዘገይ ተገቢውን ማብራሪያ መስጠት አለባት በማለት እያሳሰበች ሲሆን፣ መላ የህብረቱ አገሮችም ድርጊቱን በማውገዝ በሩሲያ ላይ ልወሰድ ስለሚገባው እርምጃ እየመከሩ ነው። በሌላ በኩል የኖቪቾክ መርዝ የሶቪየት ህብረት ስትፈርስ በሌሎች አገሮችም እጅ የገባ በመሆኑ መርዙ በሩሲያ እጅ ብቻ ነው የሚገኘው የሚለው የመከራከሪያ ሀሳብ ትክክል እንዳልሆነ እንዲሁም ሚስተር ኖቫንሊ በሩሲያ መንግሥት ባለሥልጣናት በቀጥታ የተመረዘ ስለመሆኑም ማረጋገጥ እንደማይቻልና በዚህም የሁለቱ ወገኖች እሰጥ አገባ ሊቋጭ እንደማይችል ነው የሚገመተው። የአውሮፓ ህብረትና ጀርመን ግን በሩሲያ ላይ ጥብቅ እርምጃ እንደሚወስዱ እየገለጹ ሲሆን የጀርመኗ ቻንስለር አንግላ ሜርከል ከሩሲያ ጋር እየገነቡት ያለውን ከሩሲያ ጀርመን የሚዘልቀውን የጋዝ ማስተላለፊያ ቧንቧ ፕሮጀክት ጭምር እንዲያቋርጡ እየተጠየቁ መሆኑ ታውቋል። ከሩሲያ ፒተርስበርግ ከተማ አቅራቢያ ከምትገኘው ኡስት ሉጋ ወደብ ተነስቶ መዳረሻውን የጀርመኗ ክራይስዋልድ ወደብ ያደረገው በባህር ውስጥ የሚገነባው የጋዝ ማስተላለፊያ ቧንቧ 2400 ኪሎ ሜትር ዝመት ያለው የ9.5 ቢሊዮን የውሮ የጋራ ፕሮጀክት ነው። ፕሮጀክቱ 93 ከመቶ የተጠናቀቀ ሲሆን፣ በዚህ እጅግ ብዙ መዋዕለ ንዋይ በፈሰሰበትና ኢኮኖሚያዊ ጠቀሜታው ከፍተኛ በሆነ ፕሮጀክት ላይ ጀርመን ቁርጥ ያለ እርምጃ ተወስዳለች ብሎ መገመት እንደሚያስቸግር ነው የሚታመነው። በመሆኑም በተለያዩ ጊዜያትና በልዩ ልዩ አጀንዳዎች ምክንያት ከፍና ዝቅ የሚለው የአውሮፓ ሕብረትና ሩሲያ ግንኙነት በአሁኑ ወቅት የተካረረ ቢመስልም ሁለቱም ግን በዋናነት የየራሳቸውን የኢኮኖሚ ጥቅሞችና ዓለም አቀፍ ደህንነትን ማዕከል አድርገው በልዩነት አብረው ከመዝለቅ ውጪ በቤላሩስም ይሁን በሚስተር ናቫልኒ ምክንያት ወደ ሌላ ከፍተኛ ቅራኔ ይገባሉ ተብሎ አይታሰብም እንደ በርካታ የፖለቲካ ተንታኞች አስተያየት። አድማጮች፣ በዚሁ የዛሬው የአውሮፓና ጀርመን ዝግጅት ያበቃል። ገበያው ንጉሴ ለዲደብልዩ ብራስልስ